የእሁድ ምሽት የጋቢና ቤት መርሃ ግብር ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለዛሬ በሳምንቱ ከተደመጡ ዝግጅቶቻችን መካከል ሁለቱን መላጠን ይዘንላችኋል። ፕሮግራሙን በምምራት ደንገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያቸው አመሻለው። አብራችሁን ቆዩ ዮርዳኖስ ጉሽ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት የተማረች ሲሆን በተለያዩ የብሮድካስትና የህትመት ሚዲያዎች ላይም ሰርታለች። በአሁን ሰዓት ደግሞ ኢትዮጵያን ስኪን ቢዩቲ ስክሬትስ የተሰኘ የተፈጥሮ የቁንጅና ግብአቶችን የሚያመርት ተቋም ከፍታለች። ዮርዳኖስ ባለፉት ሁለት ዓመታት ጊዜ ውስጥ አብረዋት ለሚሰሩ አስራ ሁለት ሰራተኞች የራሳቸውን ሱቅ እንዲከፍቱ በማድረግ ሴቶችን ማብቃት ላይ የራሷን ሚና እየተጫወተች ትገኛለች። ከዮርዳኖስ ጉሽ ጋር ያደረግኩት ቆይታ ዮርዳኖስ ራሷን ከምታስተዋወቅበት ማለት ጀምራለሁ። እኔ ይህ ስራ ከመጀመሪያ በዚህ ስራዬ ጋዜጠኝነት ነበረ የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንም አዲስ አበባ ዩኒቨርሲቲ ነው የተማርኩት ከዛ ደግሞ በሬዲዮ ኢትዮጵያ በኤፍኤም አዲስ ዘጠና ሰባት ነጥባንድ እንዲሁም ደግሞ በፕሪንቱ ሚዲያ በአዲስ ስታንዳርድ፣ በሪፖርተር ላይ ሰርቻለሁ። ከዛ እነዚህን ስራዎች ከሰራሁኝ በኋላ ነገሩን ሳየው በመንግስት ሚዲያ ላይ ነበርኩን። ብዙም አልተመቸኝም፣ አልወደድኩትም ነበር። ስለዛ ከዛ ወጣሁኝ እና የመጀመሪያው መጽሐፌን አሳተምኩ ማለት ነው። መልካም፣ እስቲ ንገሪ። መጽሐፉ ልቡሰ ጥላ ይባላል። ልቡሰ ጥላ እንግዲህ ዘመናዊ ሴቶች ስነ ልቦናና የህይወትን ታሪክ የሚዳስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ምልሽ ልጅ ነበር። ብዙም ያን ያህል ለውጥ ይኖረዋል፣ ያን ያህል ነገር ይኖረዋል ብያ አላሰብኩም። ግን በጊዜው በጣም አነጋጋሪ ሆነ፣ ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ። ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካም ሂደት ሆነ የሴቶች ስብእና ላይ ነበረ ያተኮረ ማለት ነው። አንዳንዶች የመጀመሪያ የፌሚኒዝም መጽሐፍ ይሉታል። እኔ ግን እንደዛ ብያ ላም ነው ግን በሰአቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውየ የጻፍኩት ማለት ነው። ፉ የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛለና ምን አይነት ምላሽ ነበረ? እንድትወጪ የገፋፋሽ ልታለን ነበረ እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረም ነው። ትንሽ እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም፣ ግን ሰዎች ዝም ብለው እሳቤዎችን ብቻ አውርተው ወደ ተግባር ሳይወድድን አይቻለሁ። ጋዜጠኛ ስትሆኚ ደግሞ ለእነዚህ እይታዎች ክፍት ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም ስለ ጾታ እኩልነት ያወሩልሻል፣ ግን እውነተኛ ተግባራዊ እይታው ላይ ሲመጣ የጾታ እኩልነት የለም። ስለ ፖሊሲዎች ያወሩሻል፣ በእውነተኛ እይታው ላይ ሲመጣ ፖሊሲዎቹ የጾታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሔር እኩልነት ያወሩሻል፣ በእውነት በእውነት ግን ያንንም የሚያመጣ ነገር ሲያደርጉ አታይም፤ እና መልሰን መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳን ምንም ለውቅ እንደማያመጡ እርምጃዎችን ስንራመድ ሳይ ነው እንግዲህ እኔ ዝንድ ጻፍኩት ማለት ነው። በቃ እንደዚህ አይነት ስሳቤዎችን ወጣት ሆነ ስታራምጅ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካል ሲስተሙ ጫና አለብሽ። ለአንቺ ቀላል ነው፣ ለሌሎች ግን እንደዛ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቢዎች እንዲሁም የመጡትን ውጤቶች መቀበል አልቻልኩም። ከዛ እኔ በነበርኩበት እድገት ሁኔታ የአይምሮን ሆነን ዝግጅት አልነበረኝም የመጡት ነገሮችን የመቀበል። ለምሳሌ ከሰዎች የሚሰሚውም ነበረ፣ ከቤተሰቦች የመጣ ነገር ነበረ። በእርግጥ የቤተሰቦች ት ነው ያስወጣኝ። የነበረውን ሁኔታ አልወደዱትም፣ መጽሐፉንም አልወደዱትም እና በሰሩበት ጊዜ ከመረጡት ምርጫ አንደኛው እኔም ከሀገር ማውጣት ነበረ። በዛ ምክንያት እንዲወጣ ሆኛለሁኝ። ስለዚህ ወደ ስደት ወጣሁኝ። መጀመሪያ አሜሪካ ነው የገባሁትን። አሜሪካ ገብቼ አልወደድኩትም። ሳልወደው ስቀር ወደ አክራ ከጋና ተከትዬ ሮሜቶቼ ገባው ማለት ነው ነው ይሁን ቢዝነሱን እራሱ የጀመርኩት እምልሽ ከጥገኝነትና ከማውጣት ነው እንጂ ቢሆን ቢሆን ኖሮ ቁጭ ብዬ ገበት ያዋጣኝ ነበር ብዬ አምናለሁ። ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዷታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር? ጋና ለእኔ እንግዲህ አንድ አፍሪካ ሀገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው ሀገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ለት ጋና ላይ ሰርተሽ ጥረሽ ድረሽ ቢ የሚለው ነው ያ። ትልቅ ለኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ምንደርሽ የንክሩማ አገር ስትይ ማለት ነው እያንዳንዱ ጋንያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብላልቶ የሚረዳበት የትምህርት ደረጃ አለው። ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የተፈጠረው እና ዝም ብለሽ ስታዩ ቀላል ከኒኮርማ አንድ የምትማሪው ነገር ማለት ነው። አገሪቷን ከታች ወደ ላይ ሰርቷት ነው የሄደው። እዛ ከነበረሽ ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ። ጋና ውስጥ እንግዲህ ቆየ አስር አመት ነው። ጋና እንደገባሁኝ የማናችንም ሴት እንደምናደርገው እንግዲህ አንድ ሀገር እንደመልመት የት ነው ጸጉር ቤት ነው የምንሄደው ማለት ነው። ሴት ስቶሚ ጸጉር ቤት የማናችንም መሬት ነው የትም አገር ላት እና ጉርቤት በሚሄድበት ጊዜ ምን አየው መሰለሽ፣ የጃኒያን ሴቶች በጣም ወዛም ቆዳ እንዳላቸውና ብጉር በጣም እንደሚያስቸግራቸው አየ። አሁን በጋዜጠኝነቱ ልገፋ አልቻልኩም፣ አልችልምም። እንግሊዝኛ ነው ተቋንቋቸው። ያን ያለ እንግሊዝኛ ቅም የለኝም፣ አዲስ ሀገር ነኝ፣ ሲስተም የለኝም፣ ተፎር ሲስተም የለኝም፣ ገንዘብም እንደዛው ስለዚህ ትሬፊክ መሆን ነበረብኝ እና አይኔ ክፍ ነበረ ምን ላረግ እችላለሁ ለሚለው ማለት ነው። እዛ ፀጉር ቤት ላይ ተመላልሽ ታይ። ብዙ ብር በቃ ይሄ ያጠፋል ሲባሉ ይሄን ይወስዳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። እዛ እዛው ስንነጋገር ሰው ወዳለው ሰው ግባባለው ስናወራ ምን እኔ አገሬ ላይ ፓውደር አለ፣ ይሄን ማጥፋት የሚችል በአመጣት ገጅኛላችሁ ወይ አልኩኝ። ስላቸው ያጥፋንን እንጂ ካጠፋንን የማንገዛበት ምንም ምክንያት የለም ማለ ማለት ነው ብቻ ያጥፋ አሁን እንግዲህ እንዳልኩሽ ከአዲስ አበባ የት ነው የሄድኩት መሳ ነው እና ሻባማይል ነበረኝ ያለኝ ትልቃች ነፃ ትኬት ነበረኝ ነፃ ትኬት እና መቶ ዶላር ይዤ መጥቼ እኛ ሀገር እንግዲህ ፍሩጅ ቀሲል ታውቂያለሽ ምስራቅ አካባቢ ሶሻል ማት ነው ብቻ ሀያ አምስት ኪሎ ጭሜ ሄድኩኝ ቀሲል፣ የሀረሩ ማለት ነው። ሀያ አምስት ኪሎ የሀረሩን ሀያ አምስት ኪሎ ጭኜ ሄድኩኝ። ኪሎን በጣም በብዙ ብር ሸጥኩት ማለት ነው። የኔ የንግድ ጅማሬ ያ ነው። ሀያ አምስት ኪሎን በሽንት ሰጥሹ ሀያ አምስቱን ሀያ አምስቱን እንግዲህ አራት ጥፍ አደረኩት። በዛ እዛ ተመልሼ እንደገና ሀምሳ ኪሎ አደረኩት። እንግዲህ ብር ማየት ጀመርኩ። ብር መልመድ ጀመርኩ። ሀምሳ ኪሎ ታረግም፣ ሌላ ነገር ተፈጠረ። ምንድ ነው? እኔ ብቻ የሚሄድበት የሰፈር ጸጉር ቤት ያሉ ገዢዎች ሀምሳ ኪሎውን ሊጨርሱት አልቻሉም፣ አይችሉም። ይህ ምን ማድረግ ነበረብኝ? ከተማዋን በቦርሳዬ ዱቄቱ እንጂ እየዞርኩኝ መሸጥ ነበረብኝ። አድማጮቹ፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ እናቆማለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን ጋቢና ቬይን ነው። ከሙዚቃው በፊት ወደጀመርነው ዝግጅት እናልፋለን። ዮርዳኖስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ ዓመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለ ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል። ኢትዮጵያ ላይ ሞት ታረግ ደግሞ የገጠመኝ ምንድን ነው? እንደ ጋና ወዛም ቆዳ አይደለም ያለን፣ በጣም ደረቅ ቆዳ ነው። ብዙ ሞይስቸራይዘር ላይ ነው ማተኮር የነበረብኝና እና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማ ለደረቅ ቆዳ ላላቸው ሰዎች እንደገና እዚህ ስመጣ፣ እንደገና ዝም ብለሽ ሥራዬ አይደለም የምትባይ ፍቃዶች፣ ግብር፣ ታክስ፣ ምገባ፣ የማምረቻ ቦታ እነዚህ የሚባሉ ነበሩ። እና በጊዜው በወቅቱ ለእኔ ግራ ገብቶኝ ነበር። ስራ እንዴት መስራቱን ባላቅ እነዚህን ነገሮች ሁሉ ማሟላት አለብኝ፣ እንዴት ነው ይሄ መሆን ያለበት ብለው ምንሽ ከነበርኩበት ሲስተም ኮምፕሊት የተለወጠ ሲስተም ነበር የነበርኩት የገባሁት ማለት ነው። ፍቃድ ማውጣቱን የሥርዓቱን ሂደት እና አዲስ ያጋጠምሽንም ትግል እንዴት ተወጠሹ? መጀመሪያ ምን አሰብኩን በአካባቢ ያሉ ሰዎችን ሳናገር ላላላላ ፍቃድ ማውጣት የለበትም ከመጀመሪያ አሉ ማለት ነው። እሺ ምን ምን አለባሽ ከግብር መክፈል ጋር ከመዚ ምን ና አገናኘሽ አሉ ማለት ነው። ኦኬ ያልኩኝ በርበሬ ተራ ሄድኩኝ። ኮስሞቲክስ ዘላ ላገኘሁኝ ሻምፖ ስር ያለ እሺ ብዬ ሰጠሁት። ስድስት ወር እቃ እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ተክሰት ልሆን ነው ብያለሁ። ምንም ለእኔ በቃ አምርቶ መስጠት ነው አምርቶ መስጠት ነው፣ ሰጥቻለሁ። በመሀል ወጣለው ገባለሁኝ እና በቃ እቃ ያልተወደደ ማለት ነው ብዬ ተስፋ ቆርጬ አንድ ቀን ደወልኩለት ደውዬለት፣ የለስ ልምጣ እና በቃ ልትሄደው አንተም ብርና ቦታ የያዘብህ ካልተፈለገ፣ በቃ አልተፈለገም ማለት ነው። ልጅ ያልኩት ማለት ስለአያያስከምጭ ሲል እኔ በተፈጥሮዬ የሆነ ነገር ከወሰንኩኝ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ የሰራ መጋዘኑ ሄድኩኝ። ብታሚም ባታሚም ያገኘሁት ብዛት አምስት ፍሬ ነው። አልቋል ብሩን ነው መስጠት ያልፈለገ። ያንን አምስት ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨሁ ወደ ታች ስወርድ ወደ መገናኛ ልሄ ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊትለፊት ሱት ይከራያል የሚላየ ከአሁን በኋላ ከፍላለ ጭቃ በፊት ሽማንሰራ ማዘ ወሳልኩም። ሱቁን እዛ ተከራየሁ። አምስት ሻምፖ አስቀመጥኩ ያለውን እወጣለሁ ብዬ ገባ። ምን አጋጠመሽ? ሱቁሽን ከከፈች በኋላ ሱቁን ከከፈትኩ በኋላ እድለኛ ሆንኩኝ። የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ፣ ሶስተኛውን ከፈትኩ ድራንች ሆነ። እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅሬ ልጌሻለና ከሰጋ ያለኝ ነገር በጣም እቅ ስለሆነ ልጆቹን አያቸዋለሁ። እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ። ከአስር ወይ ከአስራ አንድ ያክፍል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህ ሁሉ መንገዶች ሲሄድ አብረውን አሉ። እቃውን ብሸጥ ይችላሉ፣ ግን የነሱ ህይወት እየተለወቀ አይደለም። ለምን ያደግ? ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ ጊዜ። ምን ወሰንኩ? አሁን የጀመርነው ምሳሌ ከኔ አንድ ሁለት ዓመት በላይ ከሰራሽ እኛ ራሳችን ብሩን አበደርሻለሁ እንሻለሁ ኢኒሼሽን ሱቁን እንከራያለን እቃዎቹን ትሰጫቸዋለች። ፍሬንቻይዝ ሆነ ፍሬንቻይዝ በኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታዩ ሀያ ዘጠኝ ብራንች ላይ ደረስን ማለት ነው። ስንት ሴቶች አበቃሽ? በዚህ አይነት መንገድ አስራ ሁለት ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ አስር ሴቶች ይዘዋል ከዮርዳኖስ ጉሽ ጋር በሽያጭ ሰራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የሀያ ሰባት አመት ወጣቷና የአንድ ልጅ እናት ባንቻ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች ልስከመላደ በፊት አርባ ገመባልነጭ ስራ አልሰራም የመጀመሪያ ስራ ከዛ በፊትም ስራ አልነበረኝ ተማሪ ኮኑ ነው። ነገሮች አልተስተካከሉልኝም ነበረ መጀመሪያ ብዙ ነገሮች እና

የሚፈልጋቸውን ነገሮች ማሟላት ከሱ የሚሰራ ላይ ነው። የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ ዓለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው። ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባሉ። አሁን ደግሞ ዌስት አፍሪካ ላይ በጣም እየተንቀሳቀሱ ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው። ሳይዘነጋ ሰውን ሳይዘነጋ ማለት ነው። አድማጮቻችን ከዮርዳኖስ ኩሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ይሄ ሳምንት የዓለም የፕሬስ ነጻነት ቀን ታስቦ ውሏል። በዓለም ዙሪያ ኮቪድ-19 ወረርሽኝ መገናኛ ብዙኃንን እየፈተነ ባለበት በአሁኑ ሰዓት ኢትዮጵያውያን ሴቶች ደግሞ የተለየ ፈተና እንዳለባቸው ይነገራል። በዚህ ዙሪያ ስመኝሽ ሲቆየ ከአስራም ቴሌቪዥን ምክትል አዘጋጅ ካሳይ ዳምጤ ጋር ቆይታ አድርጋ ነበር፣ እንደሚከተል ይቀርባል። ካሳይ ዳምጤ እባላለሁ። አሻም ቴሌቪዥን ነው የምሰራው፣ ረዳት ምን ያክል ጊዜ በጋዜጠኝነት ሰርተሻል? አምስት አመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያ እና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን የኔን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስ በኋላ ተዘጋ። ከዛ በመቀጠል አሃዱ ሬዲዮ ነበር የሰራሁት። አሃዱ ሬዲዮ አንድ አመት ከስድስት ወር ያህል ከሰራሁ በኋላ አሁን እየሰራሁ በሚገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ። ያለፈው አንድ አመት ያው፣ በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ? ባለፈው አመት መጋቢት አራት ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙኃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረሱ ርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠነው ነበር። ምን ያህል በኃላፊነት ሰሮ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምፆችን ነው። በተለይ ቫይረሱ ላይ ቢሆን መንግስት በራሱ የሚያወጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባው ጉዳዮችን ከወዲሁ የመጠቆም ነገር አልነበረም። ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር? አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስቱ ወይም የሕዝብ የምታያቸው መገናኛ ብዙሃን በአንድ ጎን ላሉ፣ በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ። እና የመንግስት መገናኛ ብዙሀን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስት ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሀን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርት ሰውን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር ሚዲያውም ጋዜጠኛውም ማለት ይቻላለች። እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ ለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ? በጣም ውስብስብ ይመስለኛል። ይህን ጥያቄ ለመመለስ በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙሀን በአንድ ጎን ባደርግ እንደናንተ አይነት የውጭ ሚዲያዎችን ባንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀን ባደርግ ይገልጸዋል ብዬ ስለማስብ ነው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሀን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለነዚህ ለእነዚህ መገናኛ ብዙሀን መረጃ መስጠት ይሻላቸዋል፣ ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሀን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው። የሳይል እጥረት አለባቸው። የገንዘብ እጥረት አለባቸው። የማቴሪያል እጥረት አለባቸው። በዚህ መሀል ሆኖ ግን ግጭቶችም ሲነሱ፣ አለመረጋጋቶችም ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተሻላቸው አቅም። ነገር ግን ሚዛናዊ ለማድረግ እና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይሄን አንድ አመት ብንመለከት እንኳ በጣም በጣም ከባድ ነው። ጋዜጠኞቹ እንደሆንን እዚህ ጉዳይን እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ነው ያለው እያልን ስንጠይቅ፣ ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በዛ ሰዓት ደውይ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። በግሌ ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሽ ውጭ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ጋዜጠኞች ላይ። አው ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ብሔርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን የራሱን ጥግ ይይዛል። ጋዜጠኛ ደግሞ የትኛውንም አይወግንም። ሃይማኖቱንም ብሔሩንም፣ የተወለደበት አካባቢውን፣ ቤተሰቡን፣ ሁሉን ነገር ወደ ጎንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት የሚፈልገው ግን አሁን ላይ ብሄርተኝነት ጥግ በመድረሱ ሁሉም ወደ ራሱ ይዤ የአንድ ብሄር ወይም የአንድ አካባቢ ጉዳይ እንዲዘግብ ሌላኛውም የራሱን ጥድቼ፣ እንደዚህ ተደርጋል፣ እንደዚህ ይሆናል ብዬ እንዲዘግብ ነው የሚፈልገው። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶውና የሰራው ስራ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያደርጉት እንዲፈጠሩ ከዚህ በፊት ይሄም የሚሰርቷል እንዲ ሲያደርግ ነበር እየተባለ በማህበራዊ ትስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል። እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳ ናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ? ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶርሶቻችን ጋር፣ የመንግስት ባለስልጣናት ጋር ስንደውል ሴት ስለሆኑ በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቂ ሴት ከሆንሽ ያንችን ጥያቄ መናቅ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ እሾችን አንቺ እንደምትሰሪ በበላይነት አስተያይነው ስትደረጊ፣ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የምጣኔ ሀብት ዘገባው ለሌሎቹ ለወንድ ባልደረቦች ይሄዳል። ከአዲስ አበባ ስትወጪ ክፍለ ሀገር ፊልድ እንደዚህ ስትወጪ ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢናፕሮፕሪያት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል። በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የፆታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥሙ አንቺ አጋጥሞሽ ያውቃል ለምሳሌ ፐርሰናሊ ወይም ጓደኞችም? እኔ እስካሁን እንደዚህ አልገጠመኝም፣ ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች፣ ስም መስጠት በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው፣ ወይ መደብደብ፣ ወይ አሲድ መድፋት፣ ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውቶም መጥፎ ቃላት መናገር፣ ስድቦች ያለችበትን ቦታ እንዲያድርጓት እንዲፈጥሯት እችጎ እንዲነች እያሉ የመናገሩ ነገር በጣም እየተለመደ ነው። ግን ደግሞ እንደ ጥቃት አይቆጠርም እኛ ጋር። እንዲያው አንቺ በግልሽ ባሳለፍሽው የጋዜጠኝነት ሕይወት ውስጥ በተለይ ደግሞ በእነዚህ አሁን በምናወራቸው ቅርብ ዓመታት ውስጥ ፈታኝ የምትዩ ጊዜ ምን አይነት ነው? በተለይ ለጋዜጠኛው በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ አመትን እና የባለፈው አመት፣ በጣም በተለያዩ የሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ፣ ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብዓዊ መብት ጥሰቶች ነበሩ። እነዚህን እንደሰው ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል። ግን ሚዛና የሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱ ስታይ ደግሞ በጣም በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየዕለቱ መዘገብ እንኳን እነዚህም በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር። የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ? እንዴትስ ልንወጣቸው እንችላለን? በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው ማመሰግነው ካሳይ እኔ አድማጮቻችን ከኛ ጋር ስነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኝ እያልን የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሰለሞን አባተ በአርቶቱ ከመላው የመልካ ድምጽ ባለሙያዎች ጋር በመሆን ነው 202 205 9942 ላይ የድምጽ ወይም የጽሁፍ መልእክት ዋትሳፕ ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በቪኦያ መሀልክ ላይ ነጋቢና ቪ ለብላችሁ ልጽፉልን ትችላላችሁ። አብራችሁ ሰነበራችሁ እናመሰግናለን። ገናደሩ ነጠው ነጠው በሽታ መስሏቸው እሷ እንዳመመችኝ ማን ነገራቸው? እንዴት ያደርጉታል? የሆነን ህመም ማጨድ አይገባበት